የጸጥታ ጥበቃ ምክር ቤቱን ስብሰባ አንድ የዩናይትድ ስቴትስ ፕሬዚደንት በሊቀመንበርነት ሲመራ በምክር ቤቱ ታሪክ የትናንትናው ለሁለተኛ ጊዜ መሆኑ ነው። በጸጥታ ጥበቃ ምክር ቤት ስብሰባ ላይ የሀገሮች መሪዎች ተቀምጠው ሲመክሩና ድምፅ ሲሰጡ ደግሞ ስድስተኛ ጊዜ ነው። ሀገሮች አይሲልና ሌሎችም የሽብር ቡድኖችን ለመቀላቀል ወደዚያ የሚጓዙ ሰዎችን እንቅስቃሴ እንዲገድቡ ወይም የመውጫቸውን ቀዳዳዎች እንዲያጠቡ የሚያዝ ገዢ ውሳኔ ነው ትናንት የተላለፈው። በረቂቁ ላይ የተሰጠው ድምፅ እንዲህ ነው፣ አስራ አምስት ድምፆች ደግፈውታል የውሳኔ ሐሳቡ ውሳኔ 2178 2014 ዓ.ም ሆኖ በሙሉ ድምፅ ጸድቋል። ስብሰባውን የጠሩት እንደ ሀገሮችና እንደ ዓለም ማኅበረሰብም በገሃድ የሚታየውንና እያደገም የመጣውን በሌሎች ሀገሮች ውስጥ ያሉ የሽብር ተዋጊዎች የደቀኑትን ስጋት በጋራ ለመጋፈጥ እንዲቻል መሆኑን ፕሬዚደንቱ ጠቁመዋል። እንዲህ አይነቱ የጸጥታ ጥበቃ ምክር ቤቱ ልዩ ስብሰባ የሚጠራው አሉ ፕሬዚደንቱ ዊ ክንቨይን ስያችንስ እንዲህ አይነቶቹን ስብሰባዎች የምንጠራው በሰላምና በደህንነት ላይ አጣዳፊ አደጋ በተደቀነ ጊዜ ነው። የስለላ ተቋሞቻችን እንደሚገምቱት ባለፉት ጥቂት ዓመታት ውስጥ ዐሥራ አምስት ሺህ የውጭ ሀገሮች ተዋጊዎች ከሰማኒያ አገሮች ወደ ሶሪያ ገብተዋል። ብዙዎቹ የአልቃይዳ ግብረ አበር ከሆነው ኑስራ ግንባር እና አይሲልን ከመሰሉ የሽብር ድርጅቶች ጋር ተቀላቅለዋል። ይህ ሁኔታ የሶርያና የኢራቅን ሕዝቦች ለስጋት ዳርጓል። በመካከለኛው ምሥራቅና በሌሎችም አካባቢዎች እነዚህ ሽብርተኞች ግጭቶችን እያባባሱ ነው። በብዙ አጋጣሚዎች እንዳየኑ ደግሞ ወደ እየተነሱባቸው አገሮች እየተመለሱ ብዙ ሕይወቶችን የሚያጠፉ አደጋዎችን እየጣሉ ነው በመሆኑም አሉ ፕሬዚደንቱ፣ ይህ የሕግ ገዥነት ያለው ታሪካዊ ውሳኔ ሀገሮች የውጭ የሽብር ተዋጊዎችን ማደራጀትን፣ ማጓጓዝን፣ ማስታጠቅን፣ በገንዘብ መርዳትን ለመከላከልና ለማዳከም እንዲሁም ጉዞዎቻቸውንና እንቅስቃሴዎቻቸውን ለማቆም ሽብርተኞች ወይም የሽብር ቡድኖች በግዛቶቻቸው አቋርጠው እንዳያልፉ ለመከላከል በግዛቶቻቸው በኩል እያቋረጡ ለመጓዝ የሚሞክሩትን ለፍርድ ለማቅረብ የሚያስችሉ ሕጎችን ለማውጣት ግዴታ ገብተዋል። ዛሬ ከግጭት አካባቢዎችና ወደ እነርሱም የሚታየው ፍሰት እስካሁን ባልነበረ ሁኔታ የበዛ መሆኑን እነዚያ አካባቢዎች አፍጋኒስታንን፣ የአፍሪካ ቀንድን፣ የመን፣ ሊቢያን፣ በቅርቡም ሶሪያና ኢራቅን እንደሚጨምር የምክር ቤቱን ስብሰባ የጠሩት የምክር ቤቱ የወቅቱ ፕሬዚደንት የሆነችው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አመልክተዋል። የውጭ ሀገሮች የሽብር ተዋጊዎችን የጉዞ እንቅስቃሴ መረጃዎች መለዋወጥን ጨምሮ ይህ ትናንት ከሰዓት በኋላ የጸደቀው ውሳኔ በሀገሮች መካከል ያለውን ትብብር እንደሚያሰፋ ፕሬዚደንቱ አመልክተዋል። ፕሬዚደንት ኦባማ አክለው የሰብአዊ መብቶችና ሥርዐትን ጉዳይም አነሱ። ይህ ውሳኔ አሉ ይህ ውሳኔ ሰብአዊ መብቶች መሰረታዊ መብቶች ለሕግ ተገዥነት እንደ አማራጭ የሚቀመጡ አለመሆናቸውን እንዲያውም የጸረ ሽብር ጥረቶቹ ቁልፍ አካላት መሆናቸውን ግልጽ ያደርጋል። እንዲያውም እነዚህን መብቶችና ነጻነቶች አለመጠበቅ አመፀኛ የሆነ ጽንፈኝነትን ይበልጥ እንደሚያራግብ ታሪክ ያስተምረናል። አቅጣጫ እንዲስቱ የተደረጉና የሽብር ድርጅቶቹን ለመቀላቀል የሚፈልጉ ሰዎችን የሚመለከተውን ችግር ለመፍታት አንዳችም ወታደራዊ መፍትሄ አለመኖሩን ሰነዱ እንደሚገነዘብ የጠቆሙት ፕሬዚደንት ኦባማ ሀገሮች ግለሰቦችን የሚያነሳሱና ወደ ሽብር የሚያስገቡ የአክራሪነት እንቅስቃሴዎችን መቆጣጠር በሚያስችል ሁኔታ እንዲተባበሩ እንደሚጠይቅ አመልክተዋል። በተጨማሪም ለመመልመል የተዘጋጁ የቀደሙና እውነቱን ያዩ የቀድሞ የሽብር ተዋጊ የነበሩ ሰዎችን ቃላት ቢሰሙ መልካም ነው ብለዋል ፕሬዚደንቱ። እንደ አይሲል ዓይነት ቡድኖች ጥፋት የሌለባቸው ወንድ፣ ሴትና ሕፃናትን በመግደል በእስልምና ላይ ክህደት ፈጽመዋል። አብዛኛዎቹ ሰለባዎች ደግሞ ሙስሊሞች ናቸው። ብዙ ጊዜ ቡድኖቹ ኢላማ የሚያደርጉት በየአካባቢው ያሉ ማኅበረሰቦችን ነው። አቅጣጫ የጠፋባቸው ያሏቸውን ግለሰቦች ለይቶ በማወቅና ለሽብር አስተሳሰቦች ከመንበርከካቸው በፊት በመርዳት በኩል ቤተሰቦች፣ ጓደኞች፣ ጎረቤታሞችና የእምነት መሪዎች የተሻለ አቅምና እድል እንዳላቸው ፕሬዚደንቱ አመልክተዋል። ሕዝቦቻችንን ለአደጋ ያጋፈጡ ሽብርተኞችን ለመፋለም ወደ ኋላ የማንለውን ያህል ለሁኔታዎቹ መፍትሄ ለማግኘትም ጥረቶቻችንን ማጠናከር አለብን። ጭቆና፣ የእድሎች መጥፋት፣ ብዙ ጊዜ ደግሞ ተስፋ መቁረጥ ናቸው እንዲህ አይነት ሰዎችን ወደ አክራሪነትና ወደ አመፃ አድራጎቶች የሚገፏቸው። የጸጥታ ጥበቃ ምክር ቤቱ የትናንት ውሳኔ ተግባር ላይ የሚውልበት ስራ ሁሉ እንዲከናወን ፕሬዚደንት ኦባማ ጠይቀዋል። እነዚህ ሽብርተኞች አሉ ፕሬዚደንቱ፣ ሊያቆሙን አይችሉም ብለው ያምናሉ። የህዝቦቻችን ደህንነት ጉዳይ ግን ይህንን እንድናደርግ ያስገድደናል። በዚሁ የጸጥታ ጥበቃ ምክር ቤቱ የትናንት ስብሰባ ላይ የምክር ቤቱ አባላት የሆኑ መሪዎች ሩሲያና ቻይና በውጭ ጉዳይ ሚኒስትሮቻቸው ሲወከሉ ባደረጓቸው ንግግሮች ለውሳኔው ድጋፋቸውን አሳውቀዋል። በእንግድነት ተገኝተው የተናገሩ መሪዎችም ነበሩ። ከአፍሪካ የናይጄሪያ፣ የሩዋንዳ፣ የማሊ፣ የሞሮኮ መሪዎች ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም አይሲልንና አልኑስራን ያወገዙበትንና ለመብቶች መከበር ለተስፋዎች ማቆጥቆጥ ጥሪ ያሰሙበትን ንግግር አድርገዋል። ከተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ለአሜሪካ ድምጽ ሰሎሞን አባተ ነኝ ኒው ኒውዮርክ